ቀደም ሲል በኢትዮጵያና በቡርኪና ፋሶ የአሜሪካ አምባሳደር ሆነው ያገለገሉትና በአሁኑ ወቅት በአሜሪካን ሀገር ጆርጅ ዋሽንግተን ዩኒቨርሲቲ የውጭ ግንኙነቶች መምህር የሆኑት አምባሳደር ዴቪድ ሺን ከአሜሪካ ድምጽ ጋር ባደረጉት ቆይታ ዩናይትድ ስቴትስ ከኢትዮጵያና ኤርትራ ጋር ባላት ግንኙነትና በተለይ በኢትዮጵያ ትግራይ ክልል ውስጥ ያለውን ግጭት አስመልክቶ የዩናይትድ ስቴትስ ሚና ምን እንደሆነ አስተያየታቸውን ሰጥተዋል። በአፍሪካ ቀንድ አካባቢ ለሚኖረው ሰላም መስፈን ኢትዮጵያ በጣም አስፈላጊ ሀገር መሆኗን ዩናይትድ ስቴትስ እንደምታምን አስረግጠው የተናገሩት አምባሳደር ዴቪድ ሺን አሜሪካ ከኢትዮጵያ ጋር ያላትን መልካም ግንኙነት አደጋ ላይ የሚጥል ምንም አይነት እርምጃ መውሰድ እንደማትፈልግ ተናግረዋል። ዩናይትድ ስቴትስ ኢትዮጵያ በትግራይ ክልል ብቻ ሳይሆን በጠቅላላ አገሪቱ ያለውን ሰብአዊ ቀውስ እንድታሻሽል እና የዲሞክራሲ እንቅስቃሴዎች እንዲበረታቱ ለማድረግ የሚያግዛትን ፖሊሲዎች የምትከተል ይመስለኛል። ኢትዮጵያ የዩናይትድ ስቴትስን ጥረት በመጥፎ አይን እንድታየው የሚያደርግ ነገር ማድረግ አትፈልግም። አሜሪካ በኢትዮጵያ ላይ እያሳደረችው ያለው ጫና ሀገሪቱን ወደ ቻይና ፊቷን እንድታዞር ሊያደርጋት ይችላል ወይ ተብሎ ለቀረበላቸው ጥያቄ አምባሳደር ሽን ሲመልሱ አሳሳቢው ነገር ኢትዮጵያን ወደ ቻይና የመግፋቱ ጉዳይ ሳይሆን ኢትዮጵያ ውስጥ ያሉት ችግሮች እንዲወገዱ ማድረግና ኢትዮጵያ በአፍሪካ ቀንድ የአሜሪካና የምዕራብ አገራት አጋር ሆና በሱዳንና ሶማሊያ ሰላም የማስከበር ስራዋን እንድትቀጥል ማድረግ ነው። ሌላው ለአምባሳደር ሽን የቀረበላቸው ጥያቄ የኤርትራ ወታደሮች ከትግራይ ክልል አለመውጣታቸውን ተከትሎ ዩናይትድ ስቴትስ ከኤርትራ ጋር የሚኖራት ግንኙነት ምን ሊመስል እንደሚችል እና በአምባሳደር ጄፈሪ ፌልትማን የሚመራው የዩናይትድ ስቴትስ ልዑካን ቡድን ወደ ኤርትራ መጓዛቸው ምን ሚና ይኖረዋል የሚል ነው። ዴቪድ ሽን በምላሻቸው ዩናይትድ ስቴትስ ከዓመታት በኋላ አምባሳደር ፌልትን ወደ ኤርትራ መላኳ አበረታች መሆኑን ገልጸው ኤርትራ በትግራይ ክልል ውስጥ ምን እያደረገች እንደሆነ በግልጽ ይነጋገራሉ ብለው ተስፋ እንደሚያደርጉ ተናግረዋል። አይ ጀስት ካንት ኢማጅን ዘ ኢትዮጵያን ሊደርሺፕ የኢትዮጵያ መንግስትም ሆነ ሕዝብ የኤርትራ ወታደሮች በትግራይ መኖራቸውን ይቀበላሉ ብዬ አላስብም። ይሄ ሉዓላዊነትን የሚፈታተን ነው። ስለዚህ ወታደሮቹ በአስቸኳይ ወደ ኤርትራ መመለሳቸው የኢትዮጵያም፣ የአሜሪካም፣ የኤርትራም ፍላጎት ነው። የማይመለሱ ከሆነ ዩናይትድ ስቴትስ ኤርትራን በአፍሪካ ቀንድ ውስጥ ተቀባይነት የሌላት አገር አርጋ ልትቆጥራት ትችላለች። አምባሳደር ዴቪድ ሺን ከአሜሪካ ድምጽ ራዲዮ ጋር በነበራቸው ቆይታ ቻይና በጅቡቲ ወደቦች ላይ የጦር አውሮፕላኖቿን ማሳረፍ የሚያስችላትን ይዞታ እያስፋፋች መሆኑና በአጠቃላይ ዓለም አቀፍ የጦር አቅሟን ለመገንባት የምታደርገው ጥረት በዩናይትድ ስቴትስ ላይ ሊፈጥር በሚችለው ስጋት ላይም አስተያየታቸውን ሰጥተዋል። ዩናይትድ ስቴትስ የቻይናን እንቅስቃሴዎች በቅርበት እየተከታተለች ነው ያሉት አምባሳደር ሺን፣ ቻይና ዓለም አቀፍ የጦር ኃይሏን ለማሳደግ በምታደርገው እንቅስቃሴ ዙሪያ የበለጠ ግልጽ ትሆናለች ብዬ ተስፋ አድርጋለሁ ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።